በኢትዮጵያ ቴሌቪዥን እና በኢቢኤስ ቴሌቪዥን ጣቢያዎች ላይ ከዘጠኝ በላይ ተከታታይ የቴሌቪዥን ፕሮግራሞች በመተላለፍ ላይ ይገኛሉ። እነዚህ ድራማዎች ከፍተኛ ተመልካች ያላቸውና አብዛኛውን የኅብረተሰብ ክፍል እይታ የተቆጣጠሩ ናቸው። የእነዚህ በብዛት እየቀረቡ ያሉ የቴሌቪዥን ድራማዎች የታሪክ ጭብጥና የገጸ ባህሪ አሳሳል ለትውልድ የሚያስተላልፈው መልእክት ምንድን ነው? በሚል መጠይቅ የሚንደረደረው የዛሬው የትንታኔ ፕሮግራም ባለሙያዎችን አካቱ ይዟል። አዘጋጅና አቅራቢዋ ሲዮን ግርማ ነች። በኢትዮጵያ ውስጥ በሚታዩና በድረገጽ አማካኝነት በሚተላለፉ በርካታ የቴሌቪዥን ድራማዎች ላይ በብዛት እየቀረቡ ባሉ በርካታ ድራማዎች ላይ የሚተላለፉት የታሪክ ጭብጥና የገጸ ባህሪያት አሳሳል ለትውልድ የሚያስተላልፈው መልእክት ምንድን ነው ከሚል መነሻ ነው የዛሬውን ፕሮግራም ያዘጋጀውት። በርከት ያሉ አስተያየት ሰጪዎች እነዚህ ፕሮግራሞች የተዋቀሩበት ታሪክና ገጸ ባህርያቱ የተሳሉበት መንገድ በአብዛኛው እኩይ ባህሪን የወከሉ ገጸ ባህርያት የሚጎሉበት በመሆኑ ትውልድን ወደፊት ሊያመክኑ የሚችሉ ናቸው ሲሉ አስተያየት ሲሰጡ ይደመጣሉ ይህንኑ ሀሳብ መነሻ በማድረግ ሶስት እንግዶችን አነጋግሬ ነበር እንግዶቹን ያነጋገርኳቸው ለየብቻ ነው ይህን ጥያቄ ያነሳሁላቸው ምላሻቸው ምን እንደሆነ ጠየኳቸው ኳቸው የመጀመሪያው እንግዳ የቴድሮ ጸጋ ይባላል የሕግ ትምህርት ተመራቂ ነው። ኢትዮጵያ በነበረበት ወቅት የጣዕም ልኬትና ርዕዮት በተሰኙ ሬዲዮ ፕሮግራም ላይ ያነሳቸው በነበሩ ሞጋች ሀሳቦች ይታወቃል። እዚህ ዩናይትድ ስቴትስ ከመጣም በኋላ በኢቢኤስ ቴሌቪዥን ጣቢያ ላይ ፕሮግራም ያዘጋጃል። የቴሌቪዥን ድራማዎቹ የሚያነሱት ሀሳብ፣ የሚቀርጿቸው ገጸ ባህሪያትና የታሪክ አወቃቀር እንዲሁም የገጸ ባህሪ አሳሳል አዳዲስ የክፋት ሀሳቦችን የሚያስተዋውቁ ናቸው ይላል። በዚህ ጉዳይ ላይ ተነጋግረን ነበር። ቴድሮስ ጸጋዬ አሁን በኢትዮጵያ ባሉ ጥቂት የቴሌቪዥን ጣቢያዎች ከዘጠኝ በላይ የቴሌቪዥን ተከታታይ ድራማዎች እየታዩ ነው። ከነዚህ ድራማዎች ወደ ማህበረሰቡ የሚተላለፈው መልእክት፣ የታሪክ አወቃቀርና የገጸ ባህሪያት አሳሳሉ በጎ አስተዋጽኦ ሊያበረክት የሚችል ነው ወይ ለሚለው ጥያቄ እስቲ ማብራሪያ ስጠኝ። የኪነ ጥበብም የተለያዩ የኪነ ጥበብ ሆነ የኪነ ጥበብ ዘውግ ውስጥ ያለው መሆና እንደሚጠቅሱት የመምራትና አጠቃላይ አዲስ የሆነ ማህበረሰባዊ እውነታ ወይም የሚጠበቅ የተፈለገውንም የማስጠበቅ ከፍተኛ ጉልበት ያላቸው ናቸው። ያ ጉልበታቸውም በመሪነታቸው ጭምር የሚተገበር ነው። በድራማዎቹ መኖራቸው በራሱ አንድ መልካም ነገር ነው። ምክንያቱም ትልልቅ መድረኮች ናቸው። ጥቅም ላይ ከዋሉ ብዙ መልካም ነገሮች ማንሳት የምንችልባቸው፣ ብዙ በጎ ለውጥ ማምጣት የምንችልባቸው መድረኮች ናቸው። የሆነ ጊዜ ሙሉ በሙሉ ማለት በሚቻል ደረጃ ጠፍቶ የነበረ ነገር ነው እንደገና የተመለሰ ይሄ መልካም ነገር ነው በራሱ። ግን ድራማዎቹ ከመጡ በኋላ ደግሞ መሰራት ጀምረው ስንመለከታቸው ግን ብዙ የምናይባቸው ችግሮች አሉ። ችግሮች አሉ ከምንላቸው ውስጥ ለምሳሌ አንተ ምን አይነት ችግሮች አሉባቸው ትላለህ? አንዱ እኔ በጣም ብዙ ጊዜ የሚያሳስበኝ ነገር ምንድን ነው፣ አንድን ድራማ ሲሰራ በህዝብ ዘንድ ተወዳጅ ሆኖ ገንዘብ ስለማምጣት ነው የሚሰራው ወይስ በድራማው ምክንያት በማህበረሰቡ ስነ ልቦናም ሆነ ጠቅላላ ሁኔታ ላይ የሚያርፈውን ተጽዕኖ ይገነዘቡታል ወይ የሚል ጥያቄ እና በጣም ስጋት አለኝ እና ሀገር ውስጥ ባለው የመገናኛ ብዙኃን እጥረት በአንድ መገናኛ ብዙኃን እጅግ ብዙ ሚሊዮን ሰዎች በአንድ ጊዜ መድረስ ትችላለች እና የዛ ድራማ ታሪክ አወቃቀር፣ የገጸ ባህርያቱ አሳሳል ማህበረሰቡን የሚፈለግ ትምህርት ይሰጣል ወይ፣ ማዝናናቱን ብቻ ነው ትኩረት እየተሰጠው ያለው የሚል ስጋት አለኝ። በጣም እነዚህ ድራማዎች የተሸከሟቸው እኩይ የሚባሉ ሀሳቦችን ስናንሳቸው አንዳንዶቹ በተለየ መንገድ ቀድመን በመኮንን ልንጀምራቸው የሚገቡ ማህበረሰባዊ ህጸቶችን እንዲወደሱ የማድረግ ያህል አቅም ይዘው ነው የሚመጡት። ለምሳሌ የሰው ለሰው ድራማ በኢትዮጵያ ቴሌቪዥን በሚተላለፍበት ጊዜ በርካታ ክርክር ቀስቅሶ የነበረም ነገር ነው። እዛ ድራማ ላይም ሆነ ሌሎቹ ላይ የምናየው በጎውን እሳቤ ወክለው የሚጫወቱት ገጸ ባህርያት ከበቂ ሀይልና ከበቂ ድጋፍ ጋር አይደለም የሚሳሉት። በጣም ደካማና በፈጣሪ ቸርነት ጭምር የሚኖሩ አይነት ተደርገው ነው የሚሳሉት። ክፉዎቹ ወይም እኩይ ገጸ ባህርያትን ወክለው እኩይ ሀሳብን ወክለው የሚጫወቱት ወይም የሚሳሉት ገጸ ባህርያት ደግሞ በአንጻሩ ከፍተኛ ጉልበት ያላቸው የሀገሩን ህግ እና ሀብት እና ሪሶርስ ጭምር ተጠቅመው የሚፈልጉትን ሲያደርጉ ነው የሚስተዋለው። መጨረሻም ላይ አጨራረሳቸው በሚያሳዝኑ ሁኔታ ሰዎች ያንን ድራማ ከተመለከቱ በኋላ በጎ መሆን ምንም አይነት ጥቅም እንደማይሰጥ ወደ መማር እንጂ በጎነት መጨረሻ ላይ በጎ ውጤት እንዳለ ወደሚያመለክት ነገር አይደለም የሚመራል። እኩይ በምንላቸው ነገር ግን በድራማዎቹ ላይ ወሳኝ ተሳትፎ ባላቸውና ሰፊውን ጊዜ በሚይዙት ገጸ ባህርያት የቤተሰብ ታሪኮችና በሚተላለፉት መልእክቶች በአብዛኛው ምን እያስተላለፉ ነው? ያላወቅናቸውን አዳዲስ ክፋቶችም ያስተዋወቁናል ብዬ አስባለሁ። ሁን በኛ መሀል የእውቀታችን አካል ጭምር ያልነበሩ እንግዲህ ሰው በሚያውቀው ልክ ነው አይደል? ክፉ የሚሆኑ አዳዲስ የክፋት መንገዶችም ጭምር የሚያሳዩ ድራማዎች አያችኋለሁ። ሁን አንዳንድ ጊዜ ስለ ማኅፀን ኪራይ በድራማ ከማየት በፊት ስንት ሰው ያውቅ ነበረ? እንደውም አንዳንድ አለፍ ብሎ ማኅፀን በቃ ራሱን መግዛት የመሳሰሉ ነገሮች ምን ያህል ሰው ያውቅ ነበር? ያላወቀው ይህንን አለማወቁ ከእውቀት ስለሚያሳ ያሳልፈው አይደለም ግን ያ ተጋላጭነት ያ አጋጣሚ ስላልነበረ ያላወቅናቸውን አዳዲስ ክፋቶች ያስተዋውቁናል። ሌላው እኔ አስታውሳለሁ ሰዎች እንዲህ ልጆቻችንን የት ሄደን እናሳድግበት ሲል አሁን አስናቀ ሲያደርግ የነበረውን እና ሌሎች ገጸ ባህሪያት የሚያደርጓቸውን አሁን እዚህ ለመጥቀስ በጣም የሚከበኝ ግን፣ እዛ በቴሌቪዥን የታዩ ነገሮችን ሲያዩ የት ሄደን እናሳድግ ልጆቻችንን እና ይሄን እንዳያዩ በምን ልንከልላቸው እንችላለን ብለው ያሉ በጣም የተጨነቁ ወላጆች እንደነበሩ አስታውሳለ። የቴሌቪዥን ጣቢያዎቹ ከሌሎች ፕሮግራሞች ይልቅ እንዲላሉ ድራማዎች የበለጠ በራቸውን ክፍት የሚያደርጉት ለምን ይመስልሃል? ሁለት ምክንያት ነው ለዚህ እኔ የሚመስለኝ፣ አንደኛው በልዩ ልዩ ፖለቲካዊም ጭምር በሆነ መነሻ እምብዛም አስፈላጊ ወዳልሆኑ ጉዳዮች ትኩረት እንዲደረግ የሚደረግ የድንዛዜ ዘመቻ አድርጌ እመለከተዋለሁ። አንዳንድ ጊዜ ምክንያቱም ብዙ ልክ ያሉ ነገሮች በከፍተኛ መጠን ሲታወቁ ሲታወቁና የማህበረሰቡ ቀልብ እንዲያ የማህበረሰቡን ቀልብ እንዲያገኝ ሲደረግ ስላየሁ ነው። በተደጋጋሚ በተደጋጋሚና አንድ የማደንዘዝ ዓላማ ያለም ይመስላል። ይህንን ተፈረደ ነው መናገር አለብን ተገቢዎቹ እና ትክክለኞቹ ጥያቄዎች እንዳይነሱ የማድረግ ስልትም ይመስላል። ሁለተኛው ደግሞ እንዲሁ ከዚሁ ጋር በጣም እኩል የሆነ ዋጋ ያለው ነገር ገንዘብ የመስራት ቅጥል የለውም፣ ምኞት ነው። በተቻለ ሁሉ መጠን ከምንም አይነት ነገር በላይ ገንዘብን ማስቀደም ፍላጎትም ይመስለኛል እና እነዚህ ሁለት ምክንያቶች ድራማዎች የበለጠ ተቀባይነት እንዲኖራቸው ያደርጋል። የቴሌቪዥን ጣቢያ ሰዎች የሚሉት አሁን የሚያስተዋውቁት ሰዎች የበለጠ የሚሳቡት ወደ ድራማው ነው፣ ስለዚህ ድራማ ልንቀበል ይሻላል ይላሉ። ግን እንዲያ የተደረገው እንዲሁ ተመልሶ በራሳቸው በመገናኛ ብዙሃኑ ምክንያት፣ ስለዚህ የስራቸውን ውጤት ነው። መልሰው እኛ የለንበትም፣ ግን ማህበረሰቡ እንደዚህ ነው እና ይህ ንስቀው የሚሉት አመሰግናለሁ። እኔም አመሰግናለሁ በጣም ይህንን ረስ በማንሳታቸው ትልቅ ምስጋና ማቅረብ ፈልጋለሁ። እኔ ለአሜሪካ ድምጽ ሬዲዮ እውነተኛውን የመገናኛ ብዙ ድርሻ እየሰጣችሁ እንዳለ ይሰማኛል። አመሰግናለሁ አመሰግናለሁ። ጉርስጥልኝ። ሁለተኛው እንግዳይ ዳዊት ተስፋ ይባላል። የቲያትርና ኪነ ጥበብ ትምህርት ተመራቂ ነው። ፊልም ጸሐፊ፣ መሪና አዘጋጅ ነው። ትዝታዬ የሚካኤል በላይነህ እርጅምና መጣና የሀይሌ ሩት የሙዚቃ ፊልሞችን አዘጋጅቷል። እንዲሁም አሁን በቅርቡ የተለቀቀው የጃኖ ባንዶችን አዲስ ስራም አዘጋጅቷል። ዳና የተሰኘ ተከታታይ የሬዲዮ ድራማ ላይም አዘጋጅ ነበር። ዘጠኝ ሞት የተሰኘ ፊልም ደራሲና አዘጋጅ ነው። የቴሌቪዥን ድራማዎች እውቀት በሌላቸው ሰዎች መሰራታቸው የተበላሸ ውጤት ለማየት አስችሎናል ይላል። ከዳዊት ጋም እንዲሁ አጠር ያለ ቆይታ አድርጌ ነበር። ዳዊት ተስፋይ ካነሳ ነው ሀሳብ ጋር በቀጥታ ተያያዥ የሆነ ሙያ ላይ የተሰማራንና አሁን በብዛት እየታዩ ባሉ ድራማዎች ላይ ያለው የታሪክ አወቃቀር የሚነሱ ሀሳቦችና የገጸ ባህርያት አሳሳል፣ እኩይ ገጸ ባህርያት የሚጎሉበት፣ ሰናይ ገጸ ባህርያት የሚኮሰምኑበት አይነት ናቸው የሚታዩት እና በዚህ ላይ አንተ ያለህ አስተያየት ምን ይመስላል? በቴሌቪዥን ተከታታይ ድራማም ሆነ በየትኛውም አይነት የፊልም ስራ ውስጥ በዋነኝነት አንድን ፊልም መመዘኛው ብዬ የማስበው ከእውነተኛ መነሸጥ ኢንስፓይሬሽን፣ እንዲሁም ደግሞ ለስራው የሚያስፈልገውን እውቀትና ክህሎት ከመያዝ ከዚህ በተጨማሪ ደግሞ ለእያንዳንዱ ስራ የሚያስፈልገውን መረጃ ጥናት በመያዝ መጀመር የፊልም ስራ ተከታታይ ድራማም ሆነ ፊቸር ፊልም ሆነ ሌላ የፊልም አይነት እንዲሆን የተሟላ ስራ ያደርገዋል ብዬ አስባለሁ። እና አሁን በአነሳሹም ጉዳይ ረገድ በጣም በርካታዎቹ የተከታታይ ቴሌቪዥን ድራማዎች ላይ ከእኩይ ገጸባህርያቱ እኩል ሰናይ ተብሎ የሚታሰቡትን ገጸባህርያት በአጠቃላይ የፊልሙ ስጸት፣ የግጭቶቹ አይነት፣ የገጸባህርያቶቹ የአስተሳሰብ ደረጃ ሰብ እና ሌሎችም የገጸባህርያቱ መገለጫዎች እና ሌሎች በጣም በርካታ ነጥቦችን በማንሳት ብንመዝናቸው እንዳልሽ ብዙዎቹ ለትውልድ የሚጠቅሙና ትውልድን የሚያነጹ በዓለም ላይ በጎ ተጽዕኖ ያሳርፋሉ ብዬ የማስባቸው አይነት አይደሉም። ነገር ግን በዋነኝነት ድክመታቸው ብዬ የማስበው የትኛው ቴሌቪዥን ድራማ ሆነ ፊልም ትውልድን ለማነጽ እና ባህል ላይ ተጽዕኖ ለመፍጠር ዋነኛ ተቀዳሚ ዓላማ አድርጎ ይጀምራሉ። እያላስበን መጀመርም የለበት የእነዚህ የኪነጥበብ ስራዎች ዋና ተግባራቸው ትውልድን ማነጽ ነው ወይም ከዛ መነሳት አለባቸው ተብሎ ባይታሰብ እንኳን አለመገንባቱ ወደ ተሳሳተ መንገድ ምራቱስ ማነጽ እንደ አንድ አስተዋጽኦ ነው። ግን አስተዋጽኦ ቢቀርለመታደል ሆኖ ልክ ነሽ። እንደ አለመታደል ሆኖ በአንድ የተከታታይ ድራማ ጠንካራ ጎኖች የሚባሉት በርካታዎች ነው። መዘኛዎችን ስለማያሟሉ በእነዚህ ሂደቶች ምክንያት ውጤቱ ባህልን ማነጽ፣ ትውልድን ማነጽ የመሳሰሉት ነገሮችም ውጤቱ የከፋ ሆነ ያልቃል ማለት ነው እና በዋነኝነት ችግራቸው ብዬ የማስበው አንድ የተከታታይ ድራማ እንዲሰራ በሚገባበት ደረጃ መሰራት አለመቻላቸው፣ ባህል ላይ በጎ ተጽዕኖ ያለማሳረፍ፣ ትውልድን የሚጎዳ አሰራርን የመ መከተልና ተጽዕኖ ማሳረፍ የመሳሰሉት እንደ ውጤት እንደ ሂደት ሳይሆን እንደ ውጤት ይመጣሉ ብዬ አስባለሁ። አሁን እንደሱ እንደ ውጤት እየታዩ አይደለም ትላለህ? ምክንያቱም ቆየ፣ አንድ ሁለት አመት ወይም ሁለት አመት ጀምሮ ይመስለኛል እንደዚህ አይነት ነገሮች ያሉት እና እኩይ ገጸ ባህርያቶቹ የሚቀጡበት ለምሳሌ፣ ፍትህ ሲያጎሉ በፍትህ የሚቀጡበት ማህበራዊ ነገር፣ ሞራል ከሀይማኖት ከባህል እንደዚህ አይነት ነገር ሲያደርጉ የሚቀጡበት መንገድ እንኳን በጣም አነስተኛ ነው የሚሆነውና ሌሎች ከገንዘብና ከስልጣን 可，他们可。 ውጭ ያሉት ሌሎች ገጸ ባህሪያትን አቅም የማሳጣት ነገር ይታያል እና ይሄኛው ገና ወደፊት ሳይሆን በውጤቱ ሳይሆን አሁንስ ማህበረሰብ ውስጥ አልፈጠረም ትላለህ እንደዚህ አይነት ተጽዕኖ? አይ በጣም ፈጥሯል ብዬ ነው ማ በርካታዎቹ ተከታታይ ድራማዎች እንግዲህ ሁሉንም ማለት ይችላለሁ። እንደ ባለሙያ እንደ ማንኛውም ተመልካች አያቸዋለሁ እና የኩ ገጸ ባህሪያቶቹ እንደ ዋንኛ ያነሳሹ መጠብ ስለሆነ ስለሱ ብቻ ብናወራ በጣም በርካታዎቹ ገጸ ባህሪያት የቴሌቪዥን ተከታታይ ድራማዎች የእይታ መሳቢያ ተመልካቹን በትኩረት የሚከታተላቸውና የቴሌቪዥን ተከታታይ ድራማዎቹ ዋነኛ የተመልካች መመሰጫ ኤሌመንቶች ወይም ደግሞ አላባ እየተደረጉ እየተቆጠሩ ናቸው እና እነዚህ እኩል ገጸ ባህሪያት በመጨረሻ የሚቀጡበት መንገድ ወይም ደግሞ ካልተቀጡም ሳይቀጡ የሚያልፉበት መንገድ አንደኛው ትውልድ ላይ መጥፎ ተጽዕኖ የሚያሳርፉ ባህል ላይ በጎ የማይባል ተጽዕኖ የሚያሳርፈው ጎን ናቸው። ቢሆንም ከእነሱ በላይ ደግሞ የእነዚህ እኩል ገጸ ባህሪያት ለረጅም ተከታታይ ክፍሎች ከአመቱ ለሁለት አመት በላይ ሲናገሩ፣ ሲያደርጉ፣ ሲኖሩ፣ ሲጠቀሙ የሚያደርጓቸው ና የሚሆኗቸው ነገሮች ሳይታሰብ በተመልካች ዘንድ እነሱ ጋር በፍቅር የመውደቅ ና ከዛ ደግሞ በኋላ የ የእነሱን አርያ እንደ ህይወት መር የመከተል ነገር ሊመጣ እንደሚችል ያስፈራኛለን። ምንድን ነው ግን ምክንያቱ ትላለህ ዳዊት? እንደዚህ የሆነበት ለምሳሌ በዚህ በታሪክ አወቃቀራቸው ጠንከር ያሉ የፖለቲካ ኢኮኖሚ ጉዳዮችን ጠንከር ያሉ የማህበራዊ ጉዳዮችን ማንሳት ባይችሉ እንኳን ወይም ቅድመ ምርመራ በራሳቸው ላይ አድርገው ያንን ማንሳት ባይችሉ እንኳን የያዙትን ነገር አጠንክረው ታሪኩን አወቃቀር ላይ በተሻለ ነገር መስራት ያልተቻለበት ምክንያት ምንድን ነው ትላለህ? እኔ የሚመስለኝ በዋነኝነት የእውቀት ችግር ይመስለኛል በአጋጣሚ ቴሌቪዥን ተከታታይ ድራማ መሆኑ የፊልም ስራ የሚፈልገው እውቀት የፊልም ስራ አሰራርን ብቻ አይደለም። ባነሳሻቸው ነገሮች ላይ በኢኮኖሚ ፖለቲካ፣ ማህበራዊ ጉዳዮች ላይ በሳቸው በስነ ጥበብ ላይ ስነ ጽሁፍ፣ ስዕል፣ ሙዚቃ ወዘተ ነገሮች ላይ ሰፋ ያለ እውቀት ይፈልጋሉ። በጣም አመሰግናለሁ። ጊዜ ልስጥልኝ፣ እንመለስበታለን። ይህንን ሀሳብ በአንድ ጊዜ የሚያበቃ አይደለም ምክንያቱም አሁን ያነሳነው የታሪክ አወቃቀርና የገጸ ባህሪ አሳሳል ላይ ነው። ከዛ በኋላ በጣም ብዙ የሚነሱ ነገሮች አሉ። በጣም አመሰግናለሁ ሲሆን በኢትዮጵያ የኪነ ጥበብ የመገናኛ ብዙኃን በየግላቸውም ሆነ በጋራ ጥቅም ላይ ሲውሉ ያላቸው ጉልበትና ና በማህበረሰቡ ላይ የሚያሳርፉት ተጽዕኖ ምን ይመስላል? ለሚለው ለዚህ የውይይት ርዕስ የመጨረሻው የማሳረጊያ እንግዳዬ በላይነህ አቡነ ይባላል። በአዲስ አበባ ዩኒቨርሲቲ የቲያትርና ሥነ ጥበባት ትምህርት ክፍል ከ30 ዓመት በላይ አስተምሯል። ጸሐፊም ነው። አሁን ለረፍት እዚህ ዩናይትድ ስቴትስ ይገኛል። የቴሌቪዥን ድራማዎች ትውልድን ለመቅረጽ ከፍተኛ ድርሻ ስላላቸው በጥናት ላይ ተመስርቶ በጥንቃቄ ሊሰሩ ይገባል ይላል። አመሰግናለሁ። እኛ ከምናነሳው ጉዳዮች ጋር አንተ ነው እንግዲህ የምለው የአንተ ሙያ በቀጥታ ይያዛል። ምክንያቱም በአዲስ አበባ ዩኒቨርሲቲ ከቲያትርና ከቲያትር ጥበባት ጋር ከሰላሳ አመት በላይ የማስተማር ልምድ አለ። ዛሬ ያነሳ ነው ሀሳብ አሁን ከቅርብ ጊዜ ወዲህ ሀገር ውስጥ ባሉት ጥቂት በጣት የሚቆጠሩ የቴሌቪዥን ጣቢያዎች ላይ እንደ አንድ አብዮት የመጡት የቴሌቪዥን ድራማዎች የታሪክ አወቃቀራቸውና ገጸ ባህሪ አሳሳላቸውን በሚመለከት ትውልድን ከማነጻ አኳያ ምን የሚያበረክቱት አስተዋጽኦ አለ የሚል ነገር ለማንሳት ነውና። መጀመሪያ እንደዚህ አይነት የቴሌቪዥን ድራማ ሲሰሩ ከምን መነሻ ነው የሚሰሩት? ጥሩ ጥያቄ ነው። ላለፉት አስር አመት ማለት እችላለሁ በተለይ በዚህ በስክሪን ሚዲያ ፊልምንም ጨምሮ ማለት ነው። እና በጣም በከፍተኛ ደረጃ አሁን ቁጥሩ እየጨመረ የመጣበት ሁኔታ ነው የምናየው። አሁን ደግሞ በቅርብ ተወሰነ አመታት በኋላ ደግሞ እንዳልሹ የቴሌቪዥን ተከታታይ ድራማዎች ያው ብዙ ሶፕ ኦፔራ ነው የሚባሉት ስማቸው እና እነዚህ ሶፕ ኦፔራዎች በብዛት የተላለፉ እናያለን እንግዲህ፣ በአንድ በኩል መጀመሪያው ያው ሌሎች ሀገሮች የደረሱበት የእድገት ደረጃ ይህንን ተከታታይ ድራማውም ሆነ የፊልም በጣም ረዥም ጊዜ ከፍተኛ ልምድ ያገኙበት እና በጣም ረዥም ጊዜ ያሳለፉበት፣ ወደ እኛ ሀገር ስመጣ ግን እንዳልሽው በጣም ቅርብ ጊዜ የጀመረ ነገር ነው እና እነዚህ ነገሮች ሲጀምሩ እንግዲህ በእርግጥ ጎን ለጎን የትምህርት ቤቶች ሁኔታዎች በተለይ በዩኒቨርሲቲ ደረጃ ይሄንኑ በደንብ ትምህርት ሰጡበት ሁኔታዎች በደንብ ሳያስፋፉ፣ ምክንያቱም አሁን አብዛኛው በዚህ ደረጃ ተሰማርቶ የምናያቸው ጸሀፊዎችም አዘጋጆችም ቢሆኑ ብዙ ትምህርቱን ያላገኙበት ሁኔታዎች እንዳሉ ነው። ምክንያቱም በተለይ አሁን የተከታታይ ድራማዎች ያልሻቸው በከፍተኛ ጥንቃቄ የሚሰሩ ነገሮች ናቸው። ለምንድን ነው? እነዚህ ተከታታይ የቴሌቪዥን ድራማዎች በከፍተኛ ደረጃ ሰውን የመሳብ ኃይል አላቸው። ምክንያቱም ያው ቀጣይ ታሪክን እየተረኩ የሚሄዱ ነገሮች ናቸው። ስለዚህ በየሳምንቱ ምን አዲስ ነገር ይኖረን እያለ በጣም ሰውን በጉጉት አንዱም አንዱም ኤለመንታቸው ምን ማለት ይቻላል ጉጉት መፍጠር ነው። ስለዚህ ከፍተኛ በተለይ ወጣቱን ደግሞ ኃይል በከፍተኛ ደረጃ የመሳብ ኃይል አላቸው እና ስለዚህ እነዚህን የሚሰሩ ጸሐፍም፣ የሆነ አዘጋጆች ወይም ፕሮዲሰሮች በከፍተኛ ጥንቃቄ ነው የሚያዩት። አሁን በዚህ በታደጋገሮች እንደኛ ያሉ ታደጋገሮች ውስጥ የሚታዩ ድራማዎች እንደዚህ አይነት ተከታታይ ድራማዎች ምን መሆን አለባቸው ከሚል አንጻር በከፍተኛ ደረጃ ዓለም አቀፍ በየአመቱ ይካሄዳል። ስለዚህ ምንድን ነው ኢንተርቴንመንት ኢዱኬሽን ድራማስ ነው። አሁን በአፍሪካ በላቲን አሜሪካ እንደዚሁም ደግሞ በኤሽያ በከፍተኛ ደረጃ እየተሰራባቸው ያሉት ስለዚህ እነዚህ በጥንቃቄ ያውም ብዙ ከድራማ ውጭ ያሉ ሰዎች የጤና የጤና ሰዎች በማህበራዊ ሳይንስ ውስጥ ያሉ ሰዎች ሁሉ ተሳትፎበት የሚሰራ ድራማ ነው። በሪሰርች እንግዲህ ከአስተሳሰብም ደረጃ ከምንም ደረጃ ከሌሎቹ ሀገሮች በጣም ዝቅተኛ ደረጃ ላይ ያሉ ስለዚህ ነው እንደዚህ አይነት ኢንተርቴንሜንት ኢዱኬሽን እነዚህ ማህበረሰብ ማየት ያለባቸው ወጣቱን ማየት ያለባቸው በተለይ ወጣቱ ክፍል ውናዊ ዓለም ላይ ያለው ድርጊት እና በዚህ በፊክሽናል በልብ ወለድ ውስጥ ያለውን ዓለም የመለየት ሁኔታዎች ክሪቲካል የማየት ነገር የለው። ስለዚህ በቀላሉ እዛ ውስጥ ያሉትን ባህሪ የመላመድ የማድረግ ሁኔታዎች አሉ። ቴሌቪዥን ደግሞ እንደምታየው በጣም ከፍተኛ ፓወር አለው፣ ያው የእይታ የእይታ ሚዲያ ነው እና በቀላሉ ሰዎችን የመሳብ ኃይል አለው። ስለዚህ እዛ ውስጥ የሚቀረጹትን ገጸ ባህሪ በቀላሉ ቶሎ እነሱን ሞዴል የማድረግ ነገር ወጣቱ በተለይ ያነሳያል። ስለዚህ እንደዚህ አይነት ጥንቃቄ ያልተደረገባቸው የኢትዮጵያ ድራማዎች በወጣቱ ላይ በማህበረሰቡ ላይ ምን አይነት አስተዋጽኦ ነው ሊያበረክቱ የሚችሉት? ወጣቱን ከመቅረጽ አኳያ ሚዲያው ትልቅ ኃላፊነት አለበት። ምክንያቱም የነገው የሀገሪቱ ተሸካሚ የሀገሪቱ ተረካቢ ዜጎች ናቸው። አሁን እንዲያውም በዚህ በሀገራችን ባለው ሁኔታ በተለይ ድሮ በነበረው በምናውቀው የቤተሰብ ልጅን ከመቅረጽ አኳያ ያለው በጣም እየመነመነ መጥቷል። የቤተሰብና የልጆችን ግንኙነት እንደበፊቱ አይደለም። ስለዚህ አብዛኛው ልጆቹ ግንኙነታቸው ከምን ጋር ነው? ከሚዲያ ጋር። ስለዚህ ሚዲያው ቅድም እንዳልኩሽ እንደዚህ ዝም ብሎ በዘፈቀደ በሚቀረጹ ገጸ ባህሪያት፣ አሁን ብዙ የምናያቸው እንግዲህ አዲስ አበባ እያለሁ የማያቸው ተከታታይ ድራማዎች አሁን ቅድም ባነሳው ደረጃ ዝም ብሎ በዘፈቀደ የሚቀረጹ ገጸ ባህሪያት የሞሉበት ነው። በጣም የተሽቀረቀሩ ሀብታም የሆኑ የሚያጨሱ፣ የሚጠጡ እና እንደፈለጉ ከህግ በላይ የሚሆኑ አይነት ገጸባሪያት ሁሉ የተቀረጹበት ሁኔታ ነው። እና ስለዚህ ወጣቱ በጣም በፍቅር የሚወድቀው እንዲሁም ከእነዚህ ገጸባሪያት ጋር እና ምን ያህል አእምሮ እንደሚሸረሽሩት ማለት ቀላል። ሁለተኛ ከባህልም አኳያ አብዛኛውን የሚታዩት ነገሮች ከቋንቋ፣ ከአለባበስ አጠቃላይ ገጸባሪያቱ ከሚኖሩበት ዓለም ወደ ከኛ ከኢትዮጵያ ማህበረሰብ ባህል የተገነጠለ ነው። እንዲሁም ምንድነው ወጣቱ ላይ አንዳንድ ጊዜም ኢንፈሬሪቲም የማሳደር ሁኔታ አለ። ምክንያቱም እነዚህ የሚያቸው ገጸ ባህሪያት የሚኖሩበት አለም በራሱን እንዲያያሱ፣ ስለዚህ ቤተሰቡ መናቅና የቤታችን ስሜት የማደር እና ስነ ልቦና ቀውስ ሁሉ የመፍጠር ሁኔታዎች አሉ። አመሰግናለሁ። በላይነህ አቡነ፣ ሌላ ጊዜ እንግዲህ በዚህ ጉዳይ ላይ ሰፊ ውይይት እንደምናደርግ ተስፋ አለኝ። ለዛሬው አመሰግናለሁ። እኔም አመሰግናለሁ። በዚህ ጉዳይ ላይ ሀሳብ የሰጡኝ ሶስቱንም እንግዶችን አመሰግናለሁ።